ፕሬዝዳንት አህመድ መሐመድ ማህሙድን ለመተካት የሶማሌላንድ ናሪዎች ዛሬ ከማለዳው ጀምሮ ለሶስት እጩ ተወዳዳሪዎች ድምፅ ሲሰጡ ውለዋል። በዚህ ምርጫ ሙሴ ባሂ ከገዥ ኩልሜ ፓርቲ እንዲሁም አብዱራህማን ኤሮና ፈይሰል አሊ ዋራቢ የተቃዋሚ ፓርቲን ወክለው ተወዳድረዋል። የተቃዋሚ ፓርቲ እጩዎቹ ከዚህ ቀደም በጎርጎርሳዊ 2010 ዓ ም በተካሄደው ፕሬዝዳንታዊ ምርጫ ተሸናፊ የነበሩ ናቸው ተብሏል። እጩዎችም ምርጫው ከመካሄዱ በፊት ለመራጩ ሕዝብ በሀገሪቱ የፖለቲካ የ ኢኮኖሚ የስራ እድል ፈጠራና እንዲሁም በሀገሪቱ ዓለም አቀፋዊ እውቅና ዙሪያ በቴሌቪዥን ክርክር ማድረጋቸው ተገልጿል። በሀገሪቱ በየአምስት ዓመቱ ምርጫ የሚካሄድ ቢሆንም በድርቅና ተዛማጅ ችግሮች ሳቢያ የዘንድሮ ምርጫ መካሄድ ከነበረበት በሁለት ዓመት መዘግየቱ ተመልክቷል። ሀገሪቱ ከአሁን ቀደም ሶስት ምርጫዎችን ያካሄደች ሲሆን በዓለም አቀፍ ታዛቢዎች ዘንድ ሰላማዊና የተረጋጋ መሆኑ ሲገለጽ ቆይቷል። በዛሬው እለት ለአራተኛ ጊዜ የተካሄደውን የሀገሪቱ ምርጫም ሰላማዊ በሆነ ሁ ሁኔታ በጠዋት መጀመሩን አጃንስ ፍራንስ ፕሬስ የዜና ወኪል የተቃዋሚ ፓርቲ እጩዎቹን ጠቅሶ ዘግቧል። ከ700 ሺህ በላይ መራጮች ተመዝግበውበታል በተባለው በዚህ ምርጫ በአፍሪካ የምርጫ ሂደት የመጀመሪያ ነው የተባለ ያለምንም ንክኪ በአይን ብቻ መቆጣጠር የሚያስችል መሳሪያ ጥቅም ላይ መዋሉን ታዛቢዎች ገልጸዋል። በምርጫው ከ60 በላይ ታዛቢዎች የተሰማሩ ሲሆን በለንደን ዩኒቨርሲቲ የምስራቃዊ እና የአፍሪካ ጥናቶች ባለሙያ የሆኑት ዶክተር ላውራ ሃሞንድ ዓለም አቀፉ የታዛ ታዛቢዎች ተልኮ በምህፃሩ ኢኦኤም ካሰማራቸው ታዛቢዎች መካከል አንዷ ናቸው። ባለሙያዋ ምርጫውን በተመለከተ ለዶቼበለ በሰጡት ማብራሪያ በሀገሪቱ ከምርጫውና ከውጤቱ ይልቅ ሌሎች ሊተኮርባቸው የሚገቡ ጉዳዮች መኖራቸውን ይናገራሉ። ማን ያሸንፋል የሚለውን ከማየታችን በፊት መነሳት ያለባቸውና ሊያወያዩ የሚችሉ ብዙ አስፈላጊ ነገሮች አሉ። በሶማሌላንድ ውስጣዊ የፖለቲካ ሁኔታዎች አዳዲስ አደረጃጀቶች ሀገሪቱ ከኢትዮጵያና ና ከተባበሩት አረብ ኤምሬቶች ጋር ያላት የንግድ ግንኙነት ከሶማሊያ ጋር ያላት የወደፊት ግንኙነት እና ሌሎችም ጉዳዮች ሊተኮርባቸው የሚገቡ ጥያቄዎች ናቸው የአራት ሚሊዮን ሰዎች መኖሪያ የሆነችው ሶማሌላንድ ተደጋጋሚ ምርጫዎች ብታካሄድም በአለም አቀፉ ማህበረሰብ ዘንድ እስካሁን ሙሉ ለሙሉ እንደ ሀገር እውቅና ለማግኘቷ ይነገራል ያም ሆኖ ግን አለም አቀፉ ታዛቢዎች ምርጫ او ترمس الطازه ይህ ለሀገሪቱ እውቅና እንደ መስጠት አይቆጠርምን? ለባለሙያ የቀረበ ጥያቄ ነበር። እንደማስበው ዓለም አቀፉ የታዛቢዎች ቡድን በእርግጠኝነት የሚፈልገውና የሚያተኩረው የሶማሌላንድ ምርጫ ያለምንም ችግር ሰላማዊና ሕግን የተከተለ ሆኖ እንዲጠናቀቅ ለዓለም አቀፉ ማህበረሰብ ማሳየት ነው። ይህ ምርጫ ዓለም አቀፉ ማህበረሰብ ለሀገሪቱ እውቅና መስጠትን መደገፉን የሚያሳይ ምልክት ነው ብዬ አላስብም። የሀገሪቱ እውቅና በማንኛውም ጊዜ ከደቡቡ ክፍል ጋር በሚደረግ ድርድርና ስምምነት የሚመጣ ነው። የሐርጌሳና የሞቃዲሾ መንግስታት ከእውቅና በፊት ለውሳኔ የሚያደርሱ ውጤታማ ውይይቶች ሊያደርጉ ይገባል ሲሉም ዶክተር ራሞንድ ጨምረው ያብራራሉ። በሐርጌሳና በሞቀዲሾ መንግስታት መካከል የንግድ አለም አቀፍ ወንጀልን በጋራ የመከላከል በስደት በመገናኛ ዘዴዎችና በሌሎች ጉዳዮች ከመጨረሻው የእውቅና ውሳኔ በፊት ውይይት ሊካሄድባቸው ይገባል። ያ ነው ለውጤታማ ውይይት በር የሚከፍተው። ሶማሊላንድ በጎርጎረሳዊ 1960 ዓ ም ከብሪታንያ የሞግዚት አስተዳደር ነጻነቷን አግኝታ ከሶማሊያ ጋር ብትቀላቀልም በሀገሪ ቱ ከተካሄደው መራራ ጦርነትና ከሲያድ ባሬ መንግስት ውድቀት በኋላ በ1991 ዓ ም ከቀሪው የሶማሊያ ግዛት ተገንጥላ ራሷን እንደ ሀገር ማስተዳደር መጀምሯን መረጃዎች ያመለክታሉ።